የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን የጋቢና ቪኦኤ መሰናዶ ተጀምረዋል። በዛሬው ቆይታችን ባሳለፍነው ሳምንት ውስጥ በጋቢና ቪኦኤ መሰናዶ በኩል ለእናንተ ከደረሱ የተወሰኑ ጥንቅሮች መካከል የተመረጡትን በድጋሚ እናስደምጣችኋለን። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል በወጣው ማሳሰቢያ ያዘለ መግለጫ ላይ የተጠቀሱትን ችግሮች እንደሚቀበል የሕዝብ ተወካዮች ምክር ቤት አስታውቋል። ሀብታሙ ስዩም በሕዝብ ተወካዮች ምክር ቤት የሕግ ፍትሕና ዴሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዴሞክራሲያዊ ንዑስ ኮሚቴ ሰብሳቢ የሆኑትን ወይዘሮ የሽመቤት ነጋሽን በመግለጫው ለተነሱት ጉዳዮች ምላሻቸውን ጠይቋል። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሠረታዊ እውነታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርሟል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንት ነው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሀ ተክለይ ተቀሪሮች ኮሚሽኑን ተተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆዎች እና መስፈርቶች፣ የውስጥ አሰራሩን እንዲያስተካክል በተለይ የሰራተኞቹን የአቅም እንዲያጎለበት ነው የጠየቅነው። ጀነራል በኢፌዴሬ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመ ቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ። ሪፖርቱን ለማየት ሞክር እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው አይደለም የሚለው ፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይህ ሲባል ተቋሙ ምንም ችግር አልነበረበትም፣ በሚፈለገው ልክ ነፃና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርገው እንዳመጣው ሪፖርት ነው አምነስቲ ኢንተርናሽናል በዚህ ልክ ሄዶበታል። ጊዜ ለመውሰድ ይቸገራል። ሪፖርት ነው ሪቪ ያደረገው ለማየት እንደሻልኩስ ማለት ነው። ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ ዘጠና ሁለት ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋዡ መልስ ያገኛል ብለው እንደሚያስቡም ሰብሳቢው ያምናሉ። ተቋሙ ነጻ፣ ገለልተኛና ከፓርቲ ሰው ልንተጽዕኖ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረጥ ሂደትንም ምን ይሆን አባላት ምን አይነት ስብዕና ሊኖራቸው ይገባል የሚለውን ጭምር የሚመለከተው ነው። አንዱ አርቲክል ያነሳል። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ ስምንት ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተቱ የሚል ነው። መልማይ ኮሚቴ ላይ የኢትዮጵያ ምርጫ ቦርድን ስናቋቋም በዚሁ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማት ምን ምንም ለተሰክፍል የሚወክሉ እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማዊ ኮሚቴ አባል ሆኖ ሊካፈት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን። የእኛም አለ አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባጅተዋል። ተቋሙ በፋይናንስም፣ በአስተዳደርም፣ በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ሪኮሜንዴሽን አለ። እዛም ላይ የተጀመሩ ነገሮች አለ። አሁን አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት የሚሆን የተደረገው በጀትን እንደሚመለከት እስከ ባለፈው አመት የነበረው እንደ ማንኛውም ማስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጠርቅበት ሁኔታ ነው የነበረ። በዚህ አመት ግን ሰብአዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማት ፍርድ ቤቶች፣ ምርጫ ቦርድ፣ እንባ ጠባቂ የሚባሉትን በጀት በቀጥታ በምክር ቤት እንዲጠርቅላቸው ይታያልበት ሂደት ነው ያለው አሁን ባለው። ማለት ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብዓዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በህዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብዓዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጥቅሰዋል። እኒህም ተስፋ የተጣለባቸውን ማሻሻያዎች ያካትተው አዋጅ በቀጣይ ዓመት መጀመሪያ ላይ በስራ ላይ ይውላል ብለው እንደሚያምኑ አጋርተውናል። በ24 ቡድን የተደራጁና ከፍተኛ ዝርፊያ ሲፈጽሙ የነበሩ 129 ተከሳሾች በቁጥጥር ስር ውለዋል። ሲፈጸሙ የነበሩ ከባድ ወንጀሎችም እየቀነሱ ነው ያሉት የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ከአሜሪካ ድምፅ ራዲዮ ጋር ያደረጉትን ቆይታ አስደምጠናችሁ እንደነበረ ይታወሳል። ከጽዮን ግርማ ጋር የነበራቸውን ቆይታ በድጋሚ የምናስደምጥበት ሰዓት ላይ ደርሰናል። በተለያየ መንገድ በሚፈጸሙ የዘረፋ ወንጀሎች ምክንያት አዲስ አበባ ለነዋሪዎቿ የስጋት ከተማ ሆናለች የሚለው መነገር ከጀመረ ወራት ተቆጥረዋል። መሳሪያ የታጠቁና የተደራጁ ቡድኖች ዘረፋን ይፈጽማሉ፣ ጨለማን ተገን አድርገው አደጋ ያደርሳሉ፣ በሞተር ሳይክል ሆነው ቅሚያን ይፈጽማሉ። በአጠቃላይ ከቀደመው ጊዜ ለየት ያለ ዘረፋ ተበራክቷልና ተጠንቀቁ የሚሉ የእርስ በርስ ማሳሰቢያዎች ሰዎች ሲሰጣጡ ቆይተዋል። የተባበሩት መንግስታት ድርጅት ጽፈት ቤትና የአፍሪካ ህብረት የጸጥታና ደህንነት አገልግሎት ዘርፍ በተለያየ ጊዜ ለሰራተኞቻቸው ባሰራጫቸው ማሳሰቢያም ጥንቃቄን ማድረግ እንደሚያስፈልግ መክረዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ወንጀሉን ከከተማው ለማጥፋት ጠንክረው እየሰሩ መሆኑን ገልጸው የሚነገረው ከሚፈጸመው በላይ የተጋነነ ነው ይሉታል። የተለያዩ ማህበራዊ ሚዲያዎች እና የግል ሚዲያዎችን በስራዊ መልኩ ያው አዲስ አበባ ላይ ችግር አለ ዲፕሎማቶች፣ የውጭ አገር ዜጎች የእንቅስቃሴ ህንዱ አይችሉም ወዘተ የሚሉ እጅግ በጣም የተጋነኑና ሰውን ወደ ሆስፒታል ውስጥ የሚከቱ ነገሮችን ሲያቀርቡ እንደነበረ እኛም እናውቃለን። ይህ ከተማ ላይ ወንጀል የለም ምንም አይነት ወንጀል ደበት ከተማ ነው ጊዜ ለማለት አይደለም። እኛ ጋር ብቻ ብቻ ብቻ አይደለም። እናንተ ባላችሁበት የአመሪካን ዲዶን ቦታዎችም ወንጀል አለ። ግን እኛ ጋር በተለየ መልኩ በተለይ ከለውጥ ወደዚህ በኩል የተለያዩ ሶሻል ሚዲያዎች አክቲቪስቶች፣ ሌሎችን ትንሿን ነገር አጋኑ በማቅረብ እና ስፖርት ጋር እንዲገባ በማድረግ የሚደረገው ነገር ነው። በጣም ይገንናል። ለምሳሌ ባለፉት ዘጠኝ ወራት ለዚህ የሩብ ዓመቱን ገምዝለን የመጨረሻ ውጤት አልደረስንም፣ ማለት ግምገማ ሪፖርት ነው አላወጣንም እንጂ ሊያሳሰቡ ስጋት ናቸው የሚባሉ አስር ከባድ ወንጀሎች አሉ አስር የተለያዩ ወንጀሎችን ለይተናል ብለዋል በአዲስ አበባ ከተማ ውስጥ የሚፈጸሙት እስቲ ይንገሩኝ በዝርዝር ምንድን ናቸው አንዱ ከባድ ወንጀል ናቸው ብለን የለየ ናቸው እንግዲህ በፖሊስ ቋንቋ እንግዲህ ከባድ ናቸው ቀላል ናቸው የሚባሉ ወንጀሎች ያሉ ከባድ ናቸው የሚባሉት አንደኛው በጦር መሳሪያ የተደገፈ ዘረፋ ነው ሁለተኛው የመኪና ስርቆት ነው ሶስተኛው የመኪና እቃ ስርቆት ነው አራተኛው ነፍስ ግድያ ነው እንደዚሁም ለመግደል ሙከራ፣ ሌብነት ሲስርቆች እኛ ወዘተምቁ አስር ይመላሉ። እነዚህ አስር ወንጀሎች ልዩ ትኩረት አድርገን የሚሰራቸው ናቸው። ለአንድ ባላት ገንዘብ ላለው ሰው መኪናው ትልቅ ንብረት እንደሆነ ሁሉ ገንዘብ ወይ ደግሞ የለት ምስኩን አግኝቶ የሚኖር ሰው አንድ ተንቀሳቃሽ ሞባይል ይዞ ሚንቀሳቀስ ለሱ ተፊት ወሰድበት ስሙ ከባድ ነው። ለሱ ልዙ መንቀሳቀስ አለብን ብለን የሚም ስራቸው ናቸው። እነዚህ ናቸው ከባድ ናቸው ብለን ያልናቸው ከባድ ነው። ከባድ ነው። ጦር መሳሪያ ዘረፋም ከባድ ነው። ከባድ ናቸው። ከባድ አስር ከባድ ናቸው። እነዚህ በጦር መሳሪያ ጭምር የታገዙ ዘረፋን ጨምሮ ትኩረት ሰጥተን እየሰራንባቸው ናቸው ያሏቸው አስር ወንጀሎች አዲስ አበባ ውስጥ ተፈጽመዋል። አዎ ከባድ ወንጀሎቹ አዲስ አበባ ውስጥ በተለይ ካለፉት ዘጠኝ ወራት ብቻ በሀያ አራት ቡድን እና አንድ መቶ ሀያ ዘጠኝ ተከሳሾች ላይ ምርመራ አጣርተን ከእነዚያ መካከል አርባ ዘጠኝ የሚሆኑት ከፌደራል ማረሚያ ቤት የወጡ መሆናቸውን እነሱን ለይተን ከመልሶ ማረሚያ ቤት እንዲገቡ ነው ያደረግነው ነው። በመሆኑም እነዚህ ሀያ አራት ቡና አንድ መቶ ዘጠኝ ተከሳሾች በጦር መሳሪያ ዘረፋ፣ በመኪና ስርቆት የታወቁ ሆነው በቡድን ሆኖ ነው ሲንቀሳቀሱ ነበሩት ና እነሱም ከያዝም በኋላ በተለያዩ የጦር መሳሪያ ዘረፋ፣ በመኪና ስርቆት ና እነዚህ ከባድ ወንጀሎች አሉት እጅጉ ቀንሷል። ከምናጣራው መካከል አንዱ ሪፖርት ነው። ሁለተኛው ሌብነት ነው። ሶስተኛው እንደዚህ እኛ ነው። እነዚህ ሶስት ወንጀሎች በአንጻራዊነት የመጨመር አዝማሚያ ነው የታየው። ሌሎች ወንጀሎች ወደ ሰባት የሚሆኑ ከባድ ወንጀሎች በቁጥር አምስት ስምንት መቶ ሀያ አምስት ወይም አጠቃላይ ከነበረው ከባድ ወንጀሎች አስራ ዘጠኝ በመቶ ቀንሶ ነው የተገኘው እና እንግዲህ አሁን የጠቀሱት በጦር መሳሪያ የታገዘ ዘረፋ መቀነሱን ነው። በሞተር ሳይክል የሚደረገው ዘረፋ ሴት የትኛው ቦታ ነው የምትመድቡት? እንግዲህ ማለት አሁን የአዲስ አበባ ከተማ አስተዳደር እነዚህ የሞተር ሳይክሎች እንዲታገዱ ትዕዛዝ ተሰጥቷልና የትኛው ውስጥ ነው የምትመድቧቸው? ባለፉት ጣ ወራት በሞተር ብስክሌት ተረግፎ የተፈጸሙ የነበሩ ወንጀሎች ለምሳሌ ቅሚያ፣ ምነት፣ የመኪና እቃ ሰብቆ ሶስቱ ወንጀሎች ሀምሳ ስድስት ወንጀል ነው ባለፈው ቀይ ውራት የተፈጸመው በሞሰር። ኢትዮጵያን መጠጊያ ስላደረጉ ስደተኞች የሚናገሩ ዘገባዎች በዚህ ሳምንት የተከበረውን የዓለም የስደተኞች ቀን ምክንያት አድርገን አስደምጠናችሁ ነበረ። ኢትዮጵያ የበርካታ ስደተኞች መጠጊያ የመሆኗን ያክል በርካታ ኢትዮጵያውያን ደግሞ በሌሎች ሀገራት በስደተኝነት ይኖራሉ። ከነዚህ ሀገራት መካከል አንዷ ኬንያ ናት። ዳዊት ገልመው በኬንያ ዳዳብ በስጋት ውስጥ ቀናትን እየቆጠሩ ስላሉ ኢትዮጵያውያን ስደተኞች ዘገባ አቅርቦ ነበር። እሱን በመቀጠል እንድታደምጡ ይሁን። ለረጅም ዓመታት በኬንያው ደዳብ የስደተኞች ካምፕ የተጠለሉ፣ በተለያዩ ጊዜያት በሀገሪቱ የተለያዩ ቦታዎች የሸብር ጥቃት ሲፈጸም ከጉዳዩ ጋር ግንኙነት የሌላቸው ስደተኞች ለእንግልቶች ይዳረጋሉ ሲሉ ቅሬታቸውን አሰምተዋል። የመንግስት የጸጥታ ኃይሎች ጥቃት አድርሰዋል የተባሉትን ሰዎች ለመያዝ በአካባቢው የሚያደርጉት እንቅስቃሴም ስለ ጥቃቶቹ የማያውቀውን አብዛኛውን ስደተኛ ለብዙ ችግር ዳርጎታል ይላሉ አቶ አለማየሁ ሆርዶፋ። ከ2006 ጀምረው የድዳብ ነዋሪ ናቸው። በዛ ሰዓት ለምሳሌ ችግር በናይሮቢ ወይ በተለያየ ቦታ ተፈጥሮ እዚህ ካምፕ የተፈጠሩትን ያየናቸውን ጉዳይ የመጀመሪያው ሰዓት ላፊ ያመጣሉ ከዛ የተለያየ የፖሊስ ኃይል የወታደሩ ጄሻ ኃይሎች ወደ ካምፑ ውስጥ ወደ ስደተኞች ይመጣሉ። ስደተኞችን የማንገላታት ብዙ ተጽዕኖ በስደተኞች ላይ የማድረስ ስራዎች ይሰራሉ። አንደኛ ሰዓት ላፊ ከሰዓት ካለፍ ሌሊት የሚደርስብህ ድብደባ አለ፣ መታሰር አለ፣ ብዙ ነገሮች አሉ እና በስደተኛው ላይ ብዙ ተጽዕኖ አለ። ከዚህ ከካምፕ ውስጥ እንኳን ከአንዱ ስፍራ ወደ አንዱ ስፍራ የመንቀሳቀስ ሁኔታ በጣም አስቸጋሪ ሁኔታ ነው ያለ አቶ አለማየሁ አክለው፣ ደዳብ እንደ ጸጥታ ስጋት መፈረጁ በካምፖ የሚኖሩ ስደተኞች ድጋፍ እንዳያገኙ ከልክለዋል ይላሉ። ካምፖ ውስጥ የሚያገለግሉ የተለያዩ ኤጀንሲዎች በጸጥታ ጉድለት እየሸሹ አገልግሎት የምናጣበት ጉዳይ አለ። ምክንያቱም ከጸጥታ የተነሳ ሶስተኛ የተለያየ የትምህርት እድል ውጭ እድል ስኮላርሽፕ የሬስተልመንት የውጭ እድል እንዳይሰጡን ኤጀንሲዎች ወደዚህ አይመጡም፣ ኤምባሲዎች ወደዚህ አይመጡም። ለምን? የጸጥታ ጉዳይ አለ። አጠቃላይ መንግስትን ብሎክ ያደርጋል። በመንገዱ ስለሚዘጋ ወደዚህ መጥተው በዚህ አይነት አገልግሎት ስለማይሰጡን በስደተኛ ላይ ብዙ ተጽዕኖ አለው ማለት ነው። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስተው አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። እስካሁን በይፋ የተነገረ መረጃ ባይኖርም የኬንያ መንግስት በ2013 የተፈጸመው የወስት ጌት የገበያ ማዕከል የአልሸባብ ጥቃት በደዳብ የስደተኞች መጠለያ እንደተጠነሰሰ በቅርቡ ጥር 15 2019 ዓም የተፈጸመው የናይሮቢው ዱሲቶ ሆቴል የሽብር ጥቃት አድራሾችም ከደዳብ ጋር ግንኙነት አላቸው ብለዋል መንግስት። ኦመድ ኡመር ከ15 ዓመት በፊት ከጋምቤላ ክልል ወደ ደዳብ ካምፕ የሸሹ የስድስት ልጆች አባት ትውልድ ኢትዮጵያዊ ስደተኛ ናቸው። የድዳብ ስደተኞች በኬንያ ሽብር ጥቃት እንድልሉበት እንዴት ያውቃሉ ወይ ብዬ ጠይቄያቸው ነበር። የለም፣ በፍጹም የለም። ምክንያት እኛ እንደኛው ኢትዮጵያውያን አይተን ሰምተንም አናቅም። መንግስት እንደዚህ አድርጋቸዋል የሚል ካልሆነ በስተቀር እኛ አለ ብለን የምንገምተው ወይም የምናገረው ነገር አይኖርም። አቶ እመድም እንደ አቶ አለማየሁ ከጸጥታ ጋር የተያያዙ ክስተቶች በካምፑ ነዋሪ ላይ ስለሚያደርሱት ጉዳት ይናገራሉ። አንድ ሰው ቢታመም በእኛ ብሎክ አሁን ሰው ታሞ ወደ ሆስፒታል ለመውሰድ ማታ ከሆነ አንሄድም ምክንያቱም በመሃል የሚደርስብን ነገር አታቅም ጨለማን ሁለተኛ የሚጠብቅ ሀይል አይኖርም ወይ ወንድሞቻችን ጋር ሄደን ወይ ሞተር ሳይክል ለምነን ካገኘን አብረን በጋራ የሚነድበት ሁኔታዎች ካልሆነ በስተቀር ደፍሮ የሚሄድ ሰው አይኖርም ምክንያቱም የዛን ያህል ፍራቻ ስላለ ማለት ስለዚህ አንደኛ የታመሙ ሰው አጠገብህ አስቀምጠህ ለብዙን ሰዓት በማቆየት ሁለተኛ ራሲ ደግሞ አካባቢን ባለማመን የተነሳ ይጎዳል ሳይኮሎጂካል። ስለዚህ ሳይኮሎጂካልም ኢሞሽናልም ከጸጥታ ጋር የተያዙ ችግሮች አብሮ ይጎዱናል። የኬንያ መንግስት እንደ አውሮፓውያን አቆጣጠር ከ2016 አንስቶ አሁንም የደዳብ መጠለያን የመዝጋት ውሳኔው ጸንቶ ነው ያለው። የኬንያ ጠቅላይ ፍርድ ቤት ውሳኔውን ሕገ ወጥ ነው ብሎ ቢከለክልም መንግስት በካምፖ ያሉ ስደተኞች ወይ ወደ ትውልድ ሀገራቸው መመለስ አሊያም በስደተኝነት መቆየት የሚፈልጉት ወደ ካኩማ ስደተኞች ካምፕ እንዲዛወሩ ሲል ወስነዋል። ነገር ግን በደዳብ መጠለያ ያሉ ስደተኞች ሁለቱንም ውሳኔ የኬንያ መንግስት እንዲያጤን ይጠይቃሉ ስጋት ያድርበታል እኔን ጭምር ማለት ነው። ምክንያቱም እዚ አካባቢ እንግዲህ ከአስር ዓመት በላይ ኖር ያለው አሁን ዛሬ ተነስ ቢለኝ የት ሄዳለሁ? ለመሄድስ ምን አቅም አለኝ? ማንስ ያጓጉዘኛል? ማንስ ይረዳኛል የሚል ስጋቶች አሉ። ለምሳሌ የምትሄድበት አካባቢ አታውቅም፣ ካምፑ ይዘጋል አይዘጋም በሚል ብዙ ችግሮች ውስጥ ይገባሉ ስደተኞች፣ እኔን ጭምር ማለት ነው። እንደኔ ግምት ካምፑ ባይዘጋና ወይም ለመዝጋት እርምጃ ባወስድ ይሻላል ብዬ እገምታለሁ በደዳብ ያሉ ስደተኞች። ይህም ቢሉም ነገ አርብ ጁን 21 2019 ዓ ም በቅርቡ የተዘጋው የደዳብ ካምፒዎስ መጠለያ ሰፈር የኬንያው ማዕከላዊ መንግስት መሬቱን ለጋሪሳ ግዛት አስተዳደር ያስረክባል። ለአሜሪካ ድምፅ ገልሞዳዊት ደዳብ ዘፊ የዶክትሬት ተማሪና የሙዚቃ ተመራማሪ የሆነችው ሳራ ቢሾፕ በምዕራብ ኢትዮጵያ ውስጥ ሙዚቃ ሁነቶችን እንዴት ለመመዝገብ እያገለገለ ስለመሆኑ አጥንታለች። በዚያ የሚኖሩ ህዝቦች በዶሎችን ለመናገር የሰላም ጥሪ ለማስተላለፍ ሙዚቃን እንዴት አድርገው እየተጠቀሙ እንደሆነ ነግራን ነበረ። በመቀጠል ይሰማል። ከአስር ዓመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾ ሙዚቃ ከዘልማዳዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው። የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በእርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ፣ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ስረ መሰረታዊ እይታ ለመረዳት ያስችላችኋል። የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አሊያም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርስን አንጎክ እንዳደረገው ወደ ከተማ ሲያቀና ቢያገኙት በስለ ተወግተው ገደሉት፣ ካለ ምክንያቱ ካለ ኃጢአቱ። በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት፣ ካለ ጥፋቱ ካለ ኃጢአቱ። አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ኅብረት እንፍጠር እንተባበር፣ በንጉሣችን ኦዶንግ ስም ባኝዋቅ ምድር በደቡብ ሱዳን በኑዌር ጎሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ አራት መቶ ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለው። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያ እና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለነዚህ እነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ህዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል። አኟኮች ሲጠቁ እንዲባዘኑበት አንድ በታቸው ከመካከላቸው አንዱ ህግ አይገዛኝም ብሎ ዱር ሲገባ በሰላም ሰርቶ መብላት የቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተው ለማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል። ጃጋጫም ኮጂ ነፓርፓ ብሉም ባንኔ ነችሆን ኮረከበል ኦኬሎ አጋሙ ጃጋጫም ካዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ሥራ እንነሣ ባለበት ዘመን እምብንጃ ብለው ዱር የገቡ ሸማቂዎችን ለመገሠጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ ማሽላ ሰርቃችሁ ወደ ዱር የምትሸሹ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ የወስዱ ዘንድ እስከ መጠየቅ ይደርሳል። የሐሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ሥራን ጨምር፣ በማህበረሰቡ ስር ባሉ የአምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉናት የተጫወተችው የተጫወተችው ጠቅለል ያለ ሐሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፍጠሩ የሚል ነው። ለአብነት የአኝዋኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳራ ትናገራለች። አሁን አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደ ጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ሳራ ታነሳለች። ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ሕዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኟክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ <laughs> <laughs> and uh, creates these spaces of cooperation. በድሬዳዋ የእግር ኳስ ውድድርን ተከትሎ የተነሳ የሰፈር ጸብ ቆይቶ የብሔር መልክ በመያዝ በድርጊቱ ተሳታፊ ያልነበሩ ንጹሐንን ጭምር ለጥቃት መዳረጉን ተጎጂዎች ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል በድሬዳዋ በተለምዶ ደቻቱና አምስተኛ በሚባሉ ሰፈሮች ወጣቶች መካከል በተፈጠረ ግጭት የሁለት ሰዎች ሕይወት ማለፉና በርካቶች መቁሰላቸው ተገለጸ። ከሁለት ቀን በፊት የደቻቱ ና አምስተኛ ሰፈር ታዳጊዎች እግር ኳስ ውድድር ወደ ጸብ ተቀይሮ ምሽቱን ውጥረት ነግሶ እንዳደረና የተኩስ ድምፅ የሚሰማ እንደነበረ የአይን እማኞች ይናገራሉ። በማግስቱ ደቻቱ ወደሚገኝ ትምህርት ቤት ለስምንተኛ ክፍል ፈተና የሄደው የአምስተኛ ሰፈር ነዋሪ ተማሪ ላይ ድብደባ በመፈጸሙ የተቆጡ የአምስተኛ ሰፈር ወጣቶች ለበቀል ወደ ደቻቱ መሄዳቸውንና ከደቻቱ ወጣቶች ሚኒስተር መጋጨታቸውን በአካባቢው ያነጋገርናቸው ነዋሪዎች ገልጸዋል። ግጭቱ ቆይቶ አድማሱን በማስፋት የአጎራባች ሰፈር ወጣቶችም ተሳትፈውበታል። በዚህም በግጭቱ ተሳታፊ ያልነበሩ ሰላማዊ ነዋሪዎች ሁሉ የጠቃት ሰለባ መሆናቸውን ተጎጂዎች ለቪኦኤ ያስታውቀዋል። በወንጭፍና በእጅ ድንጋይ ወረራ ጎልቶ ይታይበት ነበር የተባለውን ግጭት ለማብረድ የድሬዳዋ ፖሊስ፣ ፌዴራል ፖሊስና መከላከያ ሰራዊት ተሳታፊ ነበሩ። በአጠቃላይ ሁለት የከተማዋ ነዋሪዎች በግጭት የሞቱ ሲሆን የአካል ጉዳት የደረሰባቸው በርካቶች ናቸው። ግጭቱ በተፈጸመበት አካባቢ የሚገኘው የደቻቱ ጤና ጣቢያ ኃላፊ አቶ ኤፍሬም ጤና ጣቢያቸው ለአምስት ወጣቶች የመጀመሪያ ደረጃ ሕክምና እርዳታ ማድረጉን፣ ለሌሎች ቀላል የአካል ጉዳት የደረሰባቸው 19 ነዋሪዎች ደግሞ የሕክምና አገልግሎት መስጠታቸውን፣ እንዲሁም አንድ ከባድ አካል ጉዳት የደረሰበት ነዋሪ ደግሞ ወደ ሆስፒታል መላካቸውን ይናገራሉ። የድል ጮራ ሆስፒታል ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር በበኩላቸው እንዲህ ይላሉ። ትላንት ያው አራት ሰው መጥተዋል። እንግዲህ በጥይት ተመታን ብለው አንዱ ያው ሬሳ ነው የመጣችው፣ ሴቷ ልጅ ሞታ ነው የመጣችው። ሶስቱ ቆስለው ነው የመጡት። አንደኛው ህጻን ልጅ ነው፣ ስምንት ዘጠኝ ዓመት የሚሆን ልጅ ሆዱ ላይ ነው የተመታው። እሱ እሱ ኦፕሬሽን ተደርጎለት አሁን ሆስፒታል ውስጥ ተኝቷል። አሁን ጥሩ ሁኔታ ላይ ነው ያለው። አሁን በዚህ ሁኔታ ማለት ነው ክትትል እየተደረገለት ነው። ሌላው የአጥንት ስብራት ጭንቅላት ላይ አጥንት ስብራት ያጋጠመው ልጅ አለ። እሱን ደግሞ ሐኪሞች አይቶት እየተከታተሉት ነው ያው የአጥንት ስብራቱን ኦፕሬሽን ያስፈልገዋል ግን ጥሩ ስቴብል ደረጃ ላይ ነው ያለው። ወደ ሐረር ምናልባት ኒውሮ ሰርጅን ዚ ስለለን ልናስተላልፈው እንችላለን፣ ሪፈር ብለነዋል። ሌላው ደግሞ እጅ ላይ የተመታ ልጅ ነው። እጅ ላይ እሱ ስቴብል ነው። በጣም ጥሩ ሁኔታ ላይ ነው ያለው ሕክምና ተደርጎለት ከሰዎች ሞትና ቁስለት ባሻገር የንብረት ቃጥሎና ዘረፋም ነበረ። ኮኔል በተለምዶ ሴፍ ቀደስ በሚባለው አካባቢ በንግድ ስራ የተዳደረ የነበረው ወጣት ባዬ በንግድ መደብሩ ላይ ስለተፈጸመበት ዘረፋ እንዲህ ይላል ሁሉ ነገር ሁሉ የወረወሩት ሁሉ ውድምን ምን ያደረጉት፣ እኛም ቤት ብቻ። ምክንያቱም ምን አውቃለሁ? እኔም አላውቅም። የተጣሉ ከሌላ ጋር ነው ፈጸሙት። መካከል የምታውቃቸው ሁሉ ብዙ የሰፈር ናቸው። ዙ ስም አላውቅም፣ ግን የሰፈር ልጆች ናቸው። ከሩቅ አይሙድም። አዎ፣ የሰፈር ናቸው። በግል የቁርስ ምግቦችን በመሸጥ የምትተዳደሩ እናትም የጠቃቱ ሰለባ ነበሩ። ድንጋዩ ድንጋይ አይመስልህ መስታወቱ ከስክሶኝ ልጄን እዚገረ ልጄ ጎትቶ አላወጡኝም። አልሐምዱላ ኬሶ ብላጨ ያ ድንጋይ ቆረጣት፣ መብራት እንትን ቆረጣት። እግሮ እንደ ያለ ያ አሁን እዚህ ቦታ ከፍቼ አላሳይህም። እኔም እዚህ ቦታ ያ ችግር ደረሰብኝ። ያ እንደዚህ ያንኮ ጮክ ያው ብያ አንድ ይወጣኝ ቤለኝ። ዱላ ድንጋይ ድንጋይ አሁን እዚህ ቦታ ድንጋይ አሁን ከፍቼ አላሳይም። እዚህ ቦታ ድንጋይ ነው። አሁን መከሳቀስ አልችልም። ያው እንደዚህ ቁጭ ብዬ አለው። ለምንድን ነው ጥቃት የተፈጸመባቸው? ለምንድን ነው ጥቃት የተፈጸመባቸው? ምን አውቃ የሰፈር ልጆች ሁሉ መቶ መጥቶ ምን እንዲያደረሰብኝ ምን እንዲጠቆምብኝ አላውቅም። እኔ ቡና የው ሁለት ፌርሙ እዚህ ቦታ ድንች ቆርጬ ነው ልጆቼ ማሳድግ። ያልጆቼ አምስት ልጆች አሉ። ልጆቼ እንደዚህ አስደደር ባለቤት የለኝም። ልጆች ማስደደር ያ እሱ አይቶ እዚህ ውስጥ ገንዘብ አለ ይባሉኝ። እኔ ምን አውቃለሁ? የልጆች ከመሹፍ አልቻልኩ ሰው ነኝ። ያ ቁጭ ብዬ እንደዚህ ድንጋይ ገቡብኝ። ስለዚህ እንደዚህ አድርግቼ አሁን ልጆቼ እሱ ቤት አልነበረኝም። በነፍሴ ነው እሱ ራሷ ባቶ ሬሳ ይወጣ ነበረ እሱ ቦታ የረሷን ስል ምን ስል አረ ተውኝ፣ በአላህ እኔ ሙስሊም ነኝ ተውኝ፣ አትንኩኝ ካለካቸው ኬት ስሙኝ። ያ እንደዚህ በነፍሴ አልሐምዱሊላህ ከጨፈረው ጨፈሩ ሄዱ። ከዛ ኔ ሙስሊም ነኝ ተውኝ፣ በአላህ እኔም እዚህ ውስጥ ብትገቡ ምንም ነገር የለም ከፈለጋችሁ ከፍቻ አሳያቸዋለሁ ምንም ነገር የለኝም አልኳቸው። መጨረሻ ያው አራግፎ ምን አልኩ ወጡ ያ ሁለት መዳበሪያና አሁን ተቆሻሻ ውስጥ ተካተዋል ሁሉ ግጭቱን በተመለከተ ከፖሊስ መረጃ ለማግኘት ያደረግነው ሙከራ አልተሳካም። ስማቸውን መጥቀስ ያልፈለጉ አንድ ጎልማሳ ድርጊቱ ከ40 አመት በላይ በኖሩባት ድሬዷ አይተውት የማያውቁት እንደሆነ ይናገራሉ። የሕግ በላይነት በዚች ሀገር ላይ የሌለ መሆኑን የተረዳሁበት እና በእውነት ጡንቻ ያለው ብቻ አቅመ ደካማውንም ሌላውንም እንደፈለገ ቀጥቅጦ የሚኖሩበት አገር መሆኑን ያየሁበት ፌዴራል መጣ ሊገላግል አልቻለም። ፖሊስ መጣ ሊገላግል አልቻለም። መከላከያ መጣ ምንም አይነት እርምጃ ቢያንስ ድንጋይ ከሁለቱም ወገን እንዲህ በእነሱ ላይ ተንጠራርቶ ድንጋይ የሚወረውሩትን ሰዎች አንተተው አንተተው ብሎ ይዞ እንደ ሌላ ለእስር ባያበቃቸው ምንድን ነው ጸቡ? ለዚህ ልትወረወሩ የበቃችበት ብሎ እንኳን በሕግ አካሄድ እንዴት መጠየቅ አልቻለም? የድሬዳዋ ቄሮ ሊቀመንበር ጨላይ ብርሃን ድርጊቱን የፈጸሙት የብሔርና የሃይማኖት ግጭት እንዲነሳ የሚፈልጉ የለውጡ ተቃዋሚዎች እንደሆኑ ገልጾ በሁለቱም ወገን ጥፋት የፈጸሙ ለህግ እንዲቀርቡ የሚጠበቅበትን ሁሉ እንደሚያደርግ ተናግሯል። ግጭቱ የብሔር መልክ እንዳይይዝ ከጓደኞች ጋር መከላከሉንና ነዋሪው ወደ ቀድሞው ፍቅሩ እንደሚመለስ እርግጠኛ መሆኑን ለአሜሪካ ድምፅ ተናግሯል። የሳተናው ሊቀመንበር ወጣት ሲሳይ በበኩሉ ከግጭቱ ጀርባ የጥቂት አመራሮች እጅ ሊኖርበት እንደሚችል ያለውን ግምት ገልጾ ይህን ለማለት ያበቃው ደግሞ የጸጥታ ኃይሎች ባሉበት ሊቆም ያልቻለውን ግጭት እነሱ በባዶ እጃቸው ወደ ሌላ ሰፈር እንዳይስፋፋና እንዲቆም ማድረጋቸውን ይጠቅሳል። በችግሩ ዙሪያ ያስተዳደሩ ከፍተኛ አመራሮች ትናንትና ተሰብስበው ማምሸታቸው ከመነገሩ በስተቀር ከአመራሮችም ሆነው ከፖሊስ ስለጉ ጉዳዩ በይፋ የተገለጸ ነገር የለም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ። አብረን ስላመሸን ደስ ብሎናል። በሚቀጥለው ሳምንት በአዳዲስ ዘገባዎች በአዲስ መንፈስ እንገናኛለን። ለዛሬው መልካም ምሽት። con radio